ቀደም ብለን በመግቢያው ወደ አስተዋወቅ ነው የዕለቱ አቢረስ ነው የምንሸጋገረው። የኢትዮጵያ መንግስት ኮሚኒኬሽን ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ በዛሬው እለት አዲስ አበባ ላይ ለውጭ ሀገር ጋዜጠኞች ጋዜጣዊ መግለጫ ሰጥተዋል። መለስካቸው አማሃ ተከታትሎታል። ዛሬ ከቀትር በኋላ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ በሰጡት ጋዜጣዊ መግለጫ ከወራት በፊት በኦሮሚያ የተከሰተው ተቃውሞ አሁንም እንደቀጠለ ነው የሚለው አባባል ሁኔታውን የሚገልጸው አይደለም ብለዋል። በህዳርና በታህሳስ ወራት በምዕራብ ሸዋና በወለጋ አንዳንድ ክፍሎች የአዲስ አበባንና በአካባቢዋ የሚገኙ የኦሮሚያ ልዩ ዞን ከተሞችን ያስተሳስራል የተባለውን መሪ የልማት እቅድ ሲቃወሙ የነበሩት ሰልፎች በአብዛኛው ሰላማዊና ተገቢ ጥያቄዎችን እያነገቡ ነበሩ ያሉት ሚኒስትር በቅርቡ በምዕራብ አርሲ የተፈጠረው ሁኔታ ግን የኃይል ተግባርን መሠረት ያደረገና ሁከትና ዘላቂ አለመረጋጋትን በሀገሪቱ ለመፍጠር የታለመ ነበረ ብለዋል። ይሄ ደግሞ የተከናወነው በውጭ ኃይሎች አማካኝነት ለመሆኑ ተጨባጭ ማስረጃ አለ ሲሉ አቶ ጌታቸው ዘርዝረዋል። ይህን ልዩ ሁኔታ በተመለከተ የኤርትራ መንግስት በአስመራ ተቆርጠው ከቀሩት የኦሮሞ ነጻነት ግንባር አባላት ጋር ብቻ ሳይሆን ግንቦት ሰባትን ከመሰሉ ኃይሎች ጋርም ይሰራል። ምንም አይነት ብጥብጥ ለመፍጠር የሚችሉትን ሁሉ ወደ ኢትዮጵያ ለማስረግ ይፈልጋሉ። አንዳንድ ጊዜ በሱዳን ሌላ ጊዜ ደግሞ በሌሎች አጎራባች አገሮች በኩል ያሰርጓቸዋል። በእርግጥ በምዕራብ አርሲ የተፈጠረውን ሁከት ከለኮሱት መካከል የአንዳንዶቹ ምንጭ አስመራ ለመሆኑ ተጨባጭ ማስረጃ አለ። በምዕራብ አርሲ በቅርቡ የተፈጠረው አሳፋሪ ተግባር ነው ያሉት አቶ ጌታቸው። ሁኔታው በቁጥጥር ስር ባይኖሮ ማለቂያ ወደማይኖረው ፍጅት ሊቀየር ይችል ነበር ብለዋል። የጸጥታ ኃይሎች በእነዚህ የታጠቁ ሽፍቶች ላይ የወሰደው እርምጃም በእጅጉ የተመጠረ ነበር ብለዋል። ታጣቂዎቹ ፈጽመዋል ያሏቸውን ድርጊቶችም እንዲህ ሲሉ ገልጸውታል። በምዕራብ አርሲ የተፈጸመው ፍጹም አሳፋሪ የወንጀል ድርጊት ነው። ወንጀለኛ ቡድኖች ከመንደር መንደር እየተዘዋወሩ ለቁጥር የሚያታክት ጥፋት በሕይወትና በንብረት ላይ ፈጽመዋል። የጠፉት ንብረቶች የግልም የመንግስትም ሲሆኑ፣ አብያተ ክርስቲያንና መስጊዶችም ጥቃት ተፈጸመባቸዋል። እነዚህ ኃይሎች ይላሉ አቶ ጌታቸው፣ እነዚህ ኃይሎች ቀደም ሲል የተቀሰቀሰውን የፖለቲካ ተቃውሞ ሙሉ በሙሉ ጠልፈውታል። ይህን ሲያደርጉ ደግሞ አላማቸው ሁለት ነበረ። የህዝብን ጥያቄ ለራሳቸው ጠቀሜታ ለመዋል የተዘጋጁ በእነዚህ የፖለቲካ አካላት ጠቅላላ ሂደት ከህዝቡ እጅ ተነጥቋል። እነዚህ ኃይሎች የሚፈልጉት ደግሞ ኢ ሕገ መንግስታዊ በሆነ መንገድ የመንግስት ስልጣንን መጨበጥ ነው። ያ ካልሆነ ግን ከአሁን ቀደም ሲሞከሩ እንደነበሩት አገሪቱ ውስጥ ብጥብጥ ማስነሳት ነው። በአገር ውስጥም የሚገኙ አንዳንድ ተቃዋሚ ፓርቲዎች በኦሮሚያ የተለያዩ ክፍሎች ከተቀሰቀሱ የተቃውሞ ትዕይንቶች ጋር አነሰም በዛ ግንኙነት እንዳላቸው አቶ ጌታቸው ይጠቁማሉ። በእርሳቸው አገላለጽ በዚህ ሀገር ያሉ አንዳንድ ተቃዋሚ ፓርቲዎች በጣም አድርባዮች ናቸው፣ ወይም የተገኘ አጋጣሚን ለራሳቸው ፍላጎትና ትርፍ ለመዋል ይሰራሉ ይሉና የኦሮሞ ፌዴራሊስት ኮንግረስን እንደ ምሳሌ አቅርበዋል። ይበልጥ ግልጽ ለመሆን ለምሳሌ የኦሮሞ ፌዴራሊስት ኮንግረስን እንውሰድ። ድርጅቱ ቀደም ሲል በአሸባሪነት ከተፈረጁ ኃይሎች ጋር ሲሰሩ የቆዩ ሰዎች ሰርገው የገቡበት ነው። እናም በአንዳንድ በአመራር ውስጥ በሚገኙ ሰዎች የህጋዊና ህገወጥነት ዘዴዎች የመጠቀም ዝንባሌ ነበር። ለምሳሌ በምዕራብና በደቡብ ምዕራብ ሸዋ በተከናወኑ የተቃውሞ ሰልፎች ላይ ሁከትንና የኃይል ድርጊትን በመለኮስ የኦፌኮ ከፍተኛ አመራር አባላት ተሳትፈዋል። ሚኒስትሩ በእነዚህ ባለፉት ወራት በሲቪሉ ህብረተሰብ አባላት ላይም ሆነ በጸጥታ ኃይሎች ላይ የደረሰውን ጉዳት መጠን የኢትዮጵያ ሰብዓዊ መብቶች ኮሚሽን እያጣራ መሆኑን ገልጸዋል። በቅርቡ ተጨባጭ መረጃ እንደሚሰጥም ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ